ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የጋቢና ቪ የእሮብ ምሽት ጥር 4 2014 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምናምሽታችኋል አድማጮቻችን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስታውቃችሁ። የመጨረሻው ሰዓት የአሁኑ ሰዓት የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ሀብት ንብረት መውደም ላይ ብቻ ተኩሮ እየሰራ ነበር የነበረው። የሰማችሁት በጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሀት ታጣቂዎች መገደላቸውን የከተማው አስተዳደር ማስታዋወቁን ተከትሎ አጠናቀር ነው ዘገባ ላይ የተወሰደ ድምፅ ነው። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በሰው ሰራሽ ክህሎት ወይም ደግሞ በአርቲፊሻል ኢንቴሊጀንስ ባለሙያ የሆነ እንግዳም ጋብዘናል። አርቲፊሻል ኢንቴሊጀንስ ማለት በአጭሩ የሰው ልጅ መስራት የሚችለውን ነገር ወደ ማሽኖች ላይ አውርደ ዳታ ላይ በተመሰረተ ወደ ማሽኖቹን ተምረው ከዳታው ተምረው የራሳቸውን የሆነ ውሳኔ እንዲወስኑ ማድረግ ነው። የሰማችሁት ወጣት በለጠ ሰሙን ነው እንግዳችን አድርገነዋል። ይህንና ሌሎች ጥንቅሮችን ይዘን ወደ እናንተ መጥተናል። መርሃግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ አብረናችሁ የምናምሾናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ረቡ በተሽከርካሪ መኪና ላይ በተጠመደው የአጥፍቶ መጥፋት የፍንዳታ ጥቃት ቢያንስ ዘጠኝ ሰዎች መገደላቸውን ሌሎች ዘጠኝ ሰዎች ደግሞ መቁሰላቸው ተገልጸዋል። ጥቃቱ የደረሰው በሞቃዲሾ አውሮፕላን ማረፊያ አቅራቢያ በቡድን ይጓዝ በነበረ የመንግስት ደህንነት ተሽከርካሪ ቡድን ላይ መሆኑን ተመልክተዋል። የዓይን ማኞች በከፍተኛው ፍንዳታ በአቅራቢያው በነበሩ ህንፃዎችና ቆመው በነበሩ ተሽከርካሪዎች ላይ ጉዳት መድረሱንም ገልጸዋል። የሶማሊያ ፖሊስ ቃል አቀባይ ሐሰን አ አሊ በአደጋው ዘጠኝ ሰዎች መገደላቸውንና ሌሎች ዘጠኝ ደግሞ መቁሰላቸውን አስታውቀዋል። በተሸከርካሪዎቹ ውስጥ ከነበሩትና ከሞቱት መካከል አንዱ የሞቃዲሹ ረዳት ከንቲባ አሊያሬ አሊ እንደሚገኙበት ሲገለጽ ይህ የሟቾችን ቁጥር አስር እንደሚያደርሰው ተዘግበዋል። የቪኦኤ ዘጋቢ ለመንግስት ቅርበት ያላቸው ምንጮችን ጠቅሰው ከቦታው እንደዘገበው በተሽከርካሪዎች ውስጥ እነማን እንደነበሩ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ለጥቃቱ ኃላፊነቱን የወሰደው አልሸባብ ሲሆን በጥቃቱ ኢላማ የተደረጉት የሶማሊያ መንግስትና የውጭ ሀገር ባለስልጣናት መሆናቸውን አመልክተዋል። በጸጥታው ምክር ቤት ውስጥ ያሉ የአፍሪካ ሀገሮች የምዕራብ አፍሪካ የኢኮኖሚ ማህበረሰብ ህብረት አባል ሀገሮች ኢኮዋስ በዚህ ሳምንት በማሊ ላይ የጣሉትን ማዕቀብ ምክር ቤቱ እንዲደግፈው ጠይቀዋል። በመፈንቅለ መንግስቱ ስልጣን የጨበጠው የማሊ ወታደራዊ ኃይል ምርጫውንና የሽግግር ጊዜውን በአምስት ዓመት ለማራዘም መወሰኑን በመቃወም ኢኮዋስ ያስተላለፈውን ማዕቀብ የጸጥታው ምክር ቤት እንዲያከብርና እንዲተባበር በምክር ቤቱ የአፍሪካ አባላት መጠይቃቸው ተመልክተዋል። የምዕራብ አፍሪካ ሀገራት በየብስና በአየር ከማሊ ጋር የሚያገናኛቸውን የንግድ ግንኙነት አቋርጠዋል። ማሊም ውሳኔውን ካስተላለፉት ሀገሮች ጋር ድንበሯን በመዝጋትና አምባሳደሮቿን በመጥራት አጸፋውን መልሳለች። የተባበሩት መንግስታት ድርጅት 150 የሰላም አስከባሪዎችና ፖሊሶች የሽግግሩን መንግስት አስመልክቶ አስቸኳይ መፍትሄ እንዲሰጥ አሳስበዋል። በሌላ በኩል የማሊ ወታደራዊ መንግስት በሩሲያ የሚደገፍ ቅጥር ወታደሮችን ወደ አገሪቱ መጋበዙ በዘገባው ተመልክተዋል። የመን ውስጥ በሳውዲ አረቢያ የሚመራው ወታደራዊ ጥምረትና የየመን አጋሮች ኃይል ሀብቷ በምትታወቀው ሻበዋ ክፍለ ሀገር ሙሉ በሙሉ መያዛቸውን አስታውቁ። ሁኔታው የሀገሪቱን መናገሻ ሰንዓንና አብዛኛውን ሰሜናዊ አካባቢዎቿን ተቆጣጥረው ለሚገኙት በኢራን ይደግፋሉ ለሚባሉት ሁቴዎች ከፍተኛ ጉዳት መሆኑ ተነግረዋል። የአሁኑ የጥምረቱ እንቅስቃሴና ድል አጎራባች ወደሆኑት የማሪብ ክፍለ ሀገር አካባቢዎች ለመዝለቅ አመቺ ሁኔታና መንገድ የሚጠርግለት እንደሚሆን ተንታኞች አመልክተዋል። በዋሽንግተን ሲያትል ዩኒቨርሲቲ ተመራማሪዎች አሁንም በዩናይትድ ስቴትስ ያለው የኮቪድ-19 ስርጭት ተጋላጮች ዕለታዊ ቁጥር ቁጣጠር በጥር 11 2014 ላይ ወደ አንድ ሚሊዮን እንደሚያድግ የገለጹ ሲሆን ከዚህ በኋላ ግን በአንድ ጊዜ ወደ ታች እየወረደ እንደሚመጣ ገልጸዋል። ተመራማሪዎች ይሄ የሚሆንበትን ምክንያት ለአሶሺየትድ ፕሬስ ሲናገሩ ምክንያቱም ሁሉም ሰው ለቫይረሱ የተጋለጠ ስለሚሆን ነው ብለዋል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። የእሮብ ምሽት የጋቢና ቤ መሰናዶ ይቀጥላል። ለምሽቱ አብይ ወዳደረግነው ርዕስ እንሻገር። የጋሸና ከተማና ዙሪያዋ እስከ 280 ሲቪሎች በህወሀት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማው አስተዳደሩ ከንቲባ አቶ ሞላ ጸጋው ለአሜሪካ ድምጽ ተናግረዋል። ይሁን እንጂ ህወሀት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል። በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ትጠቀሳለች። የወልዲያ ላሊበላ፣ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከሐምሌ 28 ጀምሮ ከአራት ወራት በላይ በህዋት ታጣቂዎች ተይዛ እንደቆየች የከተማዋ ነዋሪዎች ይገልጻሉ። በእነዚህ ጊዜያት ታዲያ የህወሀት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሀት ታጣቂዎች መገደሏን የሚገልጸው ወጣት ጸጋ እሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው። የመጨረሻው ሰዓት የአሁኑ ሰዓት የመጨረሻ የመጣው ሀይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ሀብት፣ ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ እያለፉ እንዳለ እሷ ተቀምጣለች፣ እዛ ላይ ውሻ ሄዶ ይጮህባቸዋል። ከዛ እሷ በነገራችን ላይ እሷ ለእንግድነት መጥታ ነው እዛ ቤት እንጂ ቤቷም አይደለም። ለእንግድነት እንደመጣች እነሱ መጡ፣ መንገድ ተዘጋ፣ እዛው ተቀመጠች። አያቶቿ ጋር ነው እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት፣ ሄደው ዝም ብሎ መጫት ናት ህፃ ልጅ ታቅፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት፣ ይሄደው እና እንደዚህ አድርጎ በአሰቃቂ ሁኔታ ገደላት። ህፃኑን መቶታል። የ19 ዓመት ናት እሷ። እየታቀፈችው የአንድ አመት ከሁለት ወር ልጅ ነው ህፃኑም፣ እጁን ተመቶ አሁን በህይወት አለ ህፃኑ። በእርግጥ እየታከመ ነው። አሁን ምክንያት የለውም። ምንም ንግግርም የለም። አልተነጋገሩም። ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ። ምንም ያው የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ። ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸና ከተማ ነዋሪ ወጣት ዮናስ አለሙ ደግሞ በእኔ ላይ የደረሰብኝ ድብደባ ነው። መሳሪያ ያለው ተብዬ ተጠቁሜ ስለነበረ፣ ከዛ መሳሪያ አንጣ ተብዬ እንዲህ ፍጤታ ስሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይህ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው አሰቃቂ ሁኔታ ነው ያደረሱብን ቤተሰቦቻችን ልጆች አሉ ልጆች ራሱ ከፍተኛ የሆነ እኔ ስደበደበ አይና እያዩ ሚስቴ እያየኝ ልጆቼ እያዩ በነሱ ፊት ነበር ያን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለ። በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብኣዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ። የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 28 የሚሆኑ ሲቪሊያን ተጨፍጭፏል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዳለ ሆነ ሲቪሊያን በጦርነቱ የማይሳተፉ ሲቪል ንጹህ ነዋሪዎች ያለምንም እንትን ተጨፍጭፏል። ጋሸናና ዙሪያዋን በተመለከተ ደግሞ እስከ 280 የሚደርሱ ንጹሃን ተጨፍጭፈዋል። በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጪና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከእነዚህም መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም። በተቋማት አካባቢ ላይ ያደረሱ ጥፋት ተቋማቶቹ በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድሃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም። ከቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይስኩልና ከ13 በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደም ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር በማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶ ዛ አካባቢ ላይ የጅምላ መቃብር ፈጽሞበት ይገኛል። ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል። እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳ ና ከተማዋ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገርና መጓየት ወደ ነበረችበት የመለስ ና ከተማችን አሁን በምትዋት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓል ምክንያት በማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎች ድርጅቶቻቸውን ባላቸው ላይ በመክፈት ወደ ነበረችበት ሰላምና አሁን ባለበት በጥሩ ሁኔታ ላይ ከተማችን ትገኛለች። ከጋሸና ከተማ አስር ኪሎ ሜትር ያህል ርቀት ላይ በምትገኘው አርቢት በምትባል አካባቢ በህወሓት ታጣቂዎች የተቆፈሩ ናቸው የተባሉ ረዥምና ጥልቅ ምሽጎችን የተመለከትን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። ለዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህወሀት የሚመራውን ኃይል ነው። ህወሓት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጪ ተቋማት ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይሰማል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቬ የአዲሱ ትውልድ ድምጽን ነው። በመቀጠል የምናስተዋውቃችሁ እንግዳችን ቋንቋ በሕዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያዙ ስራዎችን ለአመታት ሲያከናውኑ ቆይተዋል። ከቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ያለመ ነው። ያነጋገራቸው ሀብታሙ ስዩም ነው። እራሳቸውን ካስተዋወቁ በኋላ ተያያዥ ጉዳዮችን እንሰማለን። ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ቲቺንግ እንግሊሽ ፎሬን ላንጉዌጅ የሚሉ ዲግሪዎችን ሰርች አለው። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን የዞርኩት በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። አሁንም እየሰራሁ ነው ያለሁት። ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለሁት። ካባ የተሰኘ ተቋሞ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ለአንሳ ዚጋ ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል ይህ አረግ እንዲስተላለፍ የፈለጉት መልዕክት ምንድን ነው? አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለው እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ የተካን እንሆናለን እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድነው ነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው፣ ለመግባቢያነት አልፎ ማንነትን የሚወስን ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ እቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መጥተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል የኛ ያክል ብዙ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን። ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለህጻናት የሚሆኑ ታሪኮችንም አሳትሟል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ የዝግጅት ሂደት ውስጥ ምን ይመስላል? ዘር ስትልኝ ስላነሳው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራውት ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶብት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሀል እያወቁ እየገባቸው ሲሄድ አማርኛ እየበዛ የሚሄድ የተለየ መጽሐፍ ነው። እሱ አማዞን ዶት ካም ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው ኦፕን ሄርትስ ቢግ ድሪምስ የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ፣ በእንግሊዝኛና በኦሮምኛ፣ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል እና ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ የነበርኩኝ ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው። ያ የሁለተኛው የመጽሐፍት አይነት በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምረዋል። ይህን አገልግሎት ለመጀመር ምን አነሳሳዎት? ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛን፣ ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች፣ ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን፣ ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲዩብ እስኪ ልሞክር በዩቲዩብ ጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች፣ መጽሐፉን ተጠቅሜም በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፍን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምር ያለው ዩቲብ ላይ ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅ ሲሉ ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነቦት? እውነት ነው፣ ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘ ነው ያልመጣ ነው ነገር ወይም ደግሞ እንደ ሙያ የያዝነው ስላልሆነ ቪዲዮን ለመቅዳት ከበድ የሚሉ ነገሮች ነበሩ፣ ቴክኒካሊ ጥራቱን ለመጠበቅ ግን፣ በሂደት ነው እየተሻሻለ የሚመጣው። የመጀመሪያ ለሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮው ልምድ ያሰላል ኤክስፒሪየንስ ሻርፕንስ ነው። ደጋግሜ በሚሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራዋቸው ጥራቱን እያየውኝ ከዛ በተሻለ ነገሮችን እያስተካከልኩኝ የመማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው። እንግዲህ እርስዎ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጃቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ? አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው፣ ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው ሀሁን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ጥሩ ማበረታቻ ነው እያገኘሁ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት። እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም፣ የሚታወቅ ነው። ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለው ወይም? አዎ ያው እንደተደራቢ ስራ ስለሚሰራ ይሄ እሁድ፣ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ የሚሰራ ስራ ስለሆነ ጊዜ ይፈልጋል ሰው ያቅዳል እግዚአብሔር እና ጊዜ ስራውን ይሰሩታል ከዛ አንፃር የዩቲዩብ ቻናል አለኝ እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲዩብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ነው የሚሆነው በድምፅ አነባለው እነሱ ደግሞ ገጹን ያያሉ አብረው ይከተሉኛል እንደዛ እያደረግኩ በዛ ላይ ለመግፋት አስባለሁ እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው። እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይንም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ስላጋሩልን በእጅጉ አመሰግናለሁ። ቀሪ ዘመንዎ ሁሉ በስኬት እንዲታጀብ እመኝልዎታለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወደ ተከታዩ ዘገባ ደግሞ እንሻገር ወጣት በለጠ ሰሙ ይባላል ቶልድ ያደገው በወንዶ ገነት ከተማ ሲሆን ነዋሪነቱ በጣሊያን ሞዴርና ነው የሰው ሰራሽ ክህሎት ወይም አርቲፊሻል ኢንቴለጀንስ ሙያ ላይ የተሰማራ ሲሆን ወደ ሀገሩ የመጣበት አጋጣሚም ይህን ክህሎቱን ለሌሎች ለማካፈል እንዲሁም በጦርነቱ ተጎጂ የሆኑ ዜጎችን ከጓደኞቹ ጋር በመተባበር እርዳታ ለማድረስ እንዲያስብ አድርጎታል ቤተሰቦቹ ጋር ድሬዳዋ የነበረው ወጣት በለጠ ሰሙን አዲስ ቸኮል አግኝቶ አነጋግሮታል በቀጣዩ ዘገባ ይቀርባል። ስሜ በለጠ ሰሙ ይባላለኝ። ከጣሊያን ሞዴና ነው የመጣሁት። ተወልጄ ያደግኩት ወንዶ ገነት የሚባል ከተማ ነው። እዛ ከዛ ያው ሀይ ስኩል ከጨረስኩኝ በኋላ ሀዋሳ ዩኒቨርሲቲ ገብቼ በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ የመጀመሪያ ዲግሪን አግኝቻለሁኝ። ከዛ ውጥቼ አምስት ኪሎ አንድ አመት የማስተርስ ኦፍ ሳይንስ ተምሬ ያለኝ በኤሌክትሮኒክስ ከዛ አንድ አመት አለማ ዩኒቨርሲቲ ሌላ አንድ አመት ከግማሽ ወላይታ ሶዶ ዩኒቨርሲቲ ሌክቸረር ሆኜ ያገልግ ያለውኝ። ከዛ በኋላ ስኮላርሽፕ እድል አግኝቼ የጣሊያን ሀገር ሄጄ ማስተርስ ኢን ቴሌኮሚኒኬሽን ኢንጂኒሪንግ ሰርቻ አለውኝ። ከዛ አንድ አመት ተጨማሪ አድቫንስድ ማስተርስ ዲግሪ የሚባል በኮምፒውተር ቪዥን እና አርቲፊሻል ኢንተሊጀንስ ላይ ተምሬ ወደ ስራው አለም ነው የገባሁት። ከዛ ቀጥታ ትምህርቴን ከጨረስኩኝ በኋላ ጣሊያን ሀገር ወደ ስራው ነው የገባሁት። ቀጥታ ስራ አገኘውኝ። ፕሮፌሽናሊ በዚሁ በተማርኩት ኤሪያ ላይ ስራ አግኝቼ ዳታ ሳይንቲስት ተብዬ ነው ተቀጥሬ እየሰራ ያለውት። ያው ስራው ሜንሊ የሚያተኩረው ከአርቲፊሻል ኢንቴሊጀንስ ቴክኖሎጂ ላይ ነው የሚያተኩረው። በአርቲፊሻል ኢንቴሊጀንስ ላይ ያሉ ሞዴሎችን እየሰራን ከማሽኖች ጋር ኢንተግሬት አድርጎ ደሊቨር ማድረግ ነው። አርቲፊሻል ኢንቴሊጀንስ ማለት በአጭሩ የሰው ልጅ መስራት የሚችለውን ነገር ወደ ማሽኖች ላይ አውርደ ዳታ ላይ ተመስርተው ወደ ማሽኖቹን ተምረው ከዳታው ተምረው የራሳቸውን የሆነ ውሳኔ እንዲወስኑ ማድረግ ነው። አሁን አለም ላይ ያለው አብዛኛው ነገር የሚሰራው በእነዚህ ሞዴሎች ነው። በሰው ሰራሽ ክህሎት ወይም አርቲፊሻል ኢንቴሊጀንስ ላይ ለመስራት ኢትዮጵያ ምን ያህል ዝግጁ እንደሆነች ወጣት በለጠ የራሱን መልከታ እንዲ ያጋራል። ከዚህ ከአርቲፊሻል ኢንቴሊጀንስ ጋር በተገናኘ አሁን እኛ የምንሰራው ስራ በእኛ መስሪያ ቤት ደረጃ በጣም ሀይ ሌቭል ሊሆን ይችላል። ምክንያቱም ፋብሪካችን በጣም ብዙ አመት የቆየ ነው። ከጊዜ ወደ ጊዜ ራሱን እያሻሻለ ካለው የቴክኖሎጂ ትራንዚሽን ጋር ራሱን እኩል እያስኬደ ያለ መስሪያ ቤት ነው። በጀነራሊ ደግሞ አርቲፊሻል ኢንቴሊጀንስ የሚባለው ወደ ተግባር ስትወርድ ብዙም የቆየ ቴክኖሎጂ አይደለም። ባለፉት ስፔሻሊ ባለፉት አስር አመታት ውስጥ ነው እንዲህ በጣም መጥቆ የወጣው። እና ምንድን ነው የተለያየ ሌቨል አለው። የግድ አት ሀይ ሌቭል መተግበር የለበትም። በትንንሽ ነገሮች አሉ በቀላሉ መሰራት የሚችሉ ነገር ግን የአርቲፊሻል ኢንተሊጀንስን እውቀት ተግባራዊ አድርገ ወደ ተግባራዊ ስራ መግባት የሚችላቸው ነገሮች አሉ እና በዛ ደረጃውን ሀገራችን ውስጥ መሰራት የሚችሉ ብዙ ነገሮች አሉ። ትምህርት ቤቶቻችንም፣ ዩኒቨርሲቲዎቻችንም ለዚህም ሚሆን ምሩቅ ተማሪዎችን ማብቃት የሚችሉበት ሌቭል አለ። የተወሰነ ጥቂት ስራዎች ቢሰሩ ወይንም ደግሞ ኢቨን ያለውንም ነገር ራሱ ወደ ተግባር ብንቀይረው ያለው ሪሶርስ በቂ ነው ብዬ አስባለሁኝ፣ ለመጀመሪያ ያህል ወይንም ደግሞ የተወሰነ ደረጃ ለመሄድ። በዚህ ረገድ በውጭ የሚኖሩ ኢትዮጵያውያን ምን አስተዋጽኦ ማበርከት እንደሚችሉም ጠይቀ ነው ነበር። ኦቨሮል በጣም ብዙ ነገር ማድረግ ይችላሉ። የተለያዩ ልጆች የተለያየ ቦታ ላይ ያሉና ብዙ ነገር ማድረግ ይቻላል፣ ብዙ ነገር መስራት ይቻላል። ማድረግ ከሚቻለው እና መስራት ከሚቻለው ዋናው ነገር ብዬ ማስበው እዚህ ስንመጣ ወይንም ደግሞ የተወሰነ ቫኬሽን ጊዜ ሲኖረን ቢያንስ ወይንም ደግሞ እዛም ሆነን ብን አሁን ካለው የኢንተርኔት ኮኔክሽን አንጻር ስታዩ አገሪቷ ውስጥም ያለው ኢንተርኔት ኮኔክሽን ጥሩ ስለሆነ እዛም ሆኖ እዚህ ያለውን ሰው ማሰልጠን ይቻላል። እዚህም ሲመጣ አንድ ሳምንትም ልትሆን ትችላለች። ኢቭን ዋን ዴም ልትሆን ትችላለች። እዚህ ያለውን ተማሪ ወይንም ደግሞ አካዳሚያ ሶሳይቲ ውስጥ ገብተ ትሬኒንጎች መስጠት ይቻላል። ኖሌጅ ትራንስፈር ማድረግ ይቻላል እና እያንዳንዱ የዲያስፖራው ማህበረሰብ እኝን እኚን ነገሮች ቢያደርግ ኮሌክቲቭሊ ሲደመር የተሻለ ነገር ማምጣት ይቻላል እና ዩኒቨርስቲዎቻችንን ሳፖርት ማድረግ ይቻላል። ዩኒቨርሲቲዎቻችን ውስጥ ያሉት ተማሪዎች ደግሞ ትንሽ ኤክስፖዠር ነው የሚያስፈልጋቸው። አሁን ያሉት ወጣቶች በጣም ፈጣኖች ናቸው። ቴክኖሎጂውም ለዚህ አይነት ነገር በጣም የተመቸ ነው። መንግስት አስተባብሮ ነገሮችን ቢያደርግ በጣም ጥሩ ነው። ነገር ግን ባያደርግ ራሱ በግል ተነሳሽነት ሄዶ ጠይቆ ነገሮችን ማድረግ ይቻላል። ያ አገሪቷ ካለችበት ነገር አንጻር የመንግስት ትኩረት ራይት ነው ሌላ ነገር ላይ ሊሆን ይችላልና ወጣት በለጠ በድሬዳዋ ቆይተው ለድሬዳዋ ዩኒቨርሲቲ መምህራን ና ተማሪዎችም በሙያው ላይ ስልጠና ሰጥቶ ነበር ቫኬሽን ቤት መጥቼ ነው እና ምንድነው ያደረግኩት እዚህ ያሉትን ጓደኞቼን አናገር አናገርኳቸው እነሱ ሰው ያውቁ ነበረ ከድሬዳዋ ዩኒቨርሲቲ ና ኢንስቲትዩት ቴክኖሎጂ የነበሩ ሰዎች ተባበሩኝ። ቤዚካሊ ደስ አላቸው ሀሳቤን ነገርኳቸው። ያው እኔ ሀሳቤ የነበረው እዚህ በነበርኩ በምቆይበት ጊዜ ከተማሪው ጋር ተገናኝቼ ያለኝን ኖሌጅ ትራንስፈር ላርግ፣ በምሰራበት ኤሪያ አርቲፊሻል ኢንተሊጀንስና ብሎክቼን ላይ ያለኝን እውቀት ትራንስፈር ለማድረግ ሀፍ ዴይ ኦር ዋን ዴይ ሴሚናር ልስጣቸው እና ማመቻቸት ትችላላችሁ ብዬ ነው የጠየቅኳቸውና ዘይ ወይ ሪሊ ሀብ በጣም ደስተኛ ነበሩ። ካሰብኩት በላይ በጣም ነው የተባበሩኝ። እና ያንን ነገር ኦርጋናይዝ አድርገው ኢቭን ከተማሪዎች ጋር ነበረ እንደውም የመገናኘት እቅድ ነበረኝ። የራሳቸውም ሴሚናር ስለነበራቸው እዛ ሴሚናር ላይም ተካፍዬ ለመምህራኖቹም ያለውን ኢመርጂንግ ቴክኖሎጂስ ላይ በብሎክቼን ዙሪያ ያለኝን እውቀት ሼር እንዳደርግ አመቻችተውልኛል። እና ና ያንን ነው ማድረግ የቻልኩት። ከዚህ ባሻገር እስማኤል ኢትዮጵያ ከተባለ የማህበራዊ ሚዲያ ቡድን አባላት ጋር በመተባበር ከመቶ ሺህ ብር በላይ ዋጋ ያላቸው የምግብና ምግብ ነክ ቁሳቁሶችን ወደ ሰሜን ሸዋና ወሎ በመሄድ ድጋፍ አድርጓል። የገና በዓልንም በላሊበላ አሳልፏል። እኔ ፐርሰናሊ በግሌም ከመጣሁበት አላማ አንዱ ያው ኑ የተባለውን ጥሪ ተከትሎ ሀገሪቷ ውስጥ ያለው የሰላም ሁኔታ እንደሚወራው መጥፎ እንዳልሆነ ለማሳየት አሁን ላይ ምንድን ነው እዚህ ካሉ ጓደኞቼ ጋራ በመተባበር እዚህ እስማኤል ኢትዮጵያ የሚባል ግሩፕ አለና ከዛ ግሩፕ ጋር ተባብረን የተወሰነ ነገሮችን አሰባስበን ወደ ተጎዳው ኤሪያ ላይ ፊዚካሊ ተገኝተን የተወሰነ ኮንትሪቢሽን ማድረግ፣ በተጨማሪ ደግሞ ጉዳቱን በአካል ማየት ጉዳቱን በአካል አይቶ የወደሙትን ነገሮች ፊዚካሊ ዊትነስ አርጎ መደረግ ያለባቸው ነገሮች ካሉ ለወደፊት ለማስተባበር እንዲሆን የሚሆን ዳታ መሰብሰብም ነው። ያሞ ከፈቀደ ወደ ላሊበላ ደረስ ብለን ገና አክብረን ለመመለስ ነው ያሰብ ነው። አግባቡ መጠቀም እንደሚገባ የሚመክር ሲሆን በውጭ የሚኖሩ ኢትዮጵያውያንም ባገኙት አጋጣሚ ለሕዝባቸው የሚችሉትን ነገር ማድረግ አለባቸው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል። አድማጮቻችን ከጋቢና ቬይ ጋር ስለነበራችሁ ቆይታ እያመሰገንን የሮ ምሽት አራት 4 2014 ዓ ም የጋቢና ቪኦኤ መሰናደውን ከአሜሪካ ድምፅ ዋሽንግተን ዲሲ ፈጸምን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችንና በድረ ገጻችን ላይ ቪያ መሀሪክ እያላችሁ ልታደርሱን ትችላላችሁ። ለጋቢና ቪኦኤ ማለታችሁን አትርሱ። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ በአርትኦቱ ሰለሞን አባተ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብር እንገናኝ። Then I do.